ሁለት የቴሌኮም አገልግሎት የሚሰጡ ዓለም አቀፍ ኩባንያዎች የኢትዮጵያን የቴሌኮም ገበያ በቅርቡ እንደሚቀላቀሉ ተነገረ። ከነዚህ የአገልግሎት መስጫ የሥራ ፈቃድ ሽያጭ መንግሥት ብዙ ቢሊዮን የአሜሪካ ዶላር እንደሚጠብቅ አንድ ከፍተኛ ባለሥልጣን አስታወቁ። መለስካቸው አመሃ ዘገባ ልኮልናል። በገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ የቴሌኮም ዘርፍ እየተደረገ ነው ያሉትን ከፍተኛ ለውጥ ዘርዝረዋል። ይኸው ዘርፉን ለውድድር ክፍት ማድረግና ኢትዮ ቴሌኮምን ብቁ ተወዳዳሪ ማድረግ እንደሆነ አስረድተዋል። ተወዳዳሪዎችን ወደ ኢትዮጵያ የቴሌኮም ገበያ እንዲገቡ ለማድረግ የተጀመረው ሥራ በአሁኑ ወቅት በምን ደረጃ ላይ እንደደረሰም ዶክተር እዮብ ተካልኝ አብራርተዋል። በርካታ የምንፈልጋቸው የዲጂታል ኢኮኖሚ አላማዎች አሉ። ቴሌኮም በሁሉም የኢትዮጵያ ጫፍ እንድርስ እንፈልጋለን። የዲጂታል ኢኮኖሚ እንገባ ስላለን ይሄ እንዴት ነው የምናሳካው? ዩኒቨርሳል ከቨሬጅ የምንለው እነዚህና መሰል ነገሮችን የነካኩ በርካታ የደንብ ስራዎች መስራት ነበረባቸው። እነሱ ሁሉ ሰርተን ጨርሰን አሁን ባለፈው ሳምንት ያሳተም ነው ምንድ ነው የውድድር ሰነዱ ነው የአር ኤፍ ፒው ፐብሊሽ ሆኗል። ይሄ ማለት እነዚያ ሁለቱ ኩባንያዎች የሚሆኑ ሌላም ደግሞ ያኔ ያልተመዘገበም ይፈልግ ካለ ዓለም ላይ አለ የትኛውን ኩባንያ ከኢትዮ ቴሌኮም ድርሻ ለመግዛት አይደለም፣ ሁለት ተጨማሪ ላይሰንስ ለምንሸጥ እሱን ለመግዛት ነው። ይኸኛውን ሂደት ይሄድበት ያለ ነው። ይሄ ጨረታው ወጥቷል። በሶስት ወር ጊዜ ይዘጋል ሳይሆን ማርች አራት በፈረንጆቹ አቆጣጠር ጨረታው ይዘጋል ያኔ ድልቀናቸው የቀናቸው ሁለት ትልልቅ የዓለም አቀፍ ኩባንያዎች ዘ ላስት ፍሮንቲር የምንለውን የኢትዮጵያን ገበያ ይቀላቀላሉ ማለት ነው። በዚህ ጨረታ እንደሚወዳደሩ የሚጠበቁት አስራ ሁለት ታዋቂ የቴሌኮም ዓለም አቀፍ ኩባንያዎች ኤቲሳላት፣ አክሲያን፣ ኤምቲኤን፣ ኦሬንጅ፣ ሳውዲ ቴሌኮም ካምፓኒ፣ ቴሌኮም ሳውዝ አፍሪካ፣ ሊኩድ ቴሌኮም፣ ስሜል ሞባይል እና የቮዳፎን ኅብረት ቮዳኮም እና ሳፋሪኮም የተሰኙ ናቸው። ለመሆኑ መንግሥት ከዚህ ሽያጭ ምን ያህል ገንዘብ ይጠብቃል የሚል ጥያቄ ቪኦኤ ለሚኒስትሩ አቅርቦ ነበረ። ቁጥሩ አልነግረህም፣ ግን ከሁለቱ ስራ ብዙ ዘን በነሳው ዚ መልታይ ቢሊየን ኦፕሬሽን ትልቅ ትልቅ ሪሶርስ ነው የምንጠብቀው። ግን ይሄ አጠቃላይ የሽያጭ ሂደቱን የሚያዛንፍ ስለሆነ ቁጥር አልጠቅስም። አንዳንድ አካላት በተለይ የውጭ ትንታኞች አሁን በሀገሪቱ የሰሜን ክፍል ተፈጥሮ የነበረውን ሁኔታ የምጠብቁትን ነገር የሚያሰናክል እንቅፋት ነው ይላሉ። ምን አስተያየት አለሁት? እንዲያውም ስኳይ ዘ ሪቨርስ እንጂ ምንድን ነው የሆነው? አሁን እንደ አንድ ኢንቨስተር ብታይ ኢትዮጵያ ውስጥ የፖለቲካ ስጋት ነበር። ይሄ ቡድን የትግራይን ክልል ሆስት ይዞ የነበረው ቡድን የፖለቲካ ስጋት ኢትዮጵያ ውስጥ እንዳለ ብዙዎቹ የሚያዩት ነበር። ይሄ ነገር ወይ ለይቷ ለየለት የሚሉት ነገር ነበር የነበረው። አሁን እኮ የዚህ ቡድን ስጋት ሙሉ በሙሉ ተቀርፎ ኢትዮጵያ ኢትዮጵያ ብሬክዳውን ይሉ የነበሩ ሰዎች ኢትዮጵያ እንዴት ሆል ቱ ጌዘር እንዴት አንድ ላይ እንደመጣች እንዴት ጠንካራ እንደሆነች የኢትዮጵያ ኢኮኖሚ ምን ያክል ሬዚሊየንት እንደሆነ አቅማችንም ኢትዮጵያን የመከላከል አቅማችንም ሀገር በገንባት አቅማችንም እንደ ጠንካራ እንደሆነ የታየበት ኦፕሬሽን ነው። ምን ስጋት ኢንፋክት ቫሉዌሽን ይጨምራል እንጂ፣ አሁን ከዚህ በፊት ስለ ኢትዮጵያ አናሊዝ ሲሰራ የነበረ አንድ ኢንቨስተር አይ ስጋት ይኖራል ችግር ይፈጠናል ብሎ ያስብ ከነበረ አሁን ያ ስጋት የተቀረፈ መሆኑን ሲያይ ለኢትዮ ቴሌኮም ሽያጭም ይሁን ለላይሰንስ የሚከፍለውን ዋጋ እንዲሁም ይጨምራል ብለን ነው የምንገምተው። ምንም ስጋት የለብንም። የኢትዮጵያ ቴሌኮምን ይበልጥ ከማጠናከር እና ተወዳዳሪ ሆኖ እንዲገኝ ለማድረግ እየተሰራ ነው ያሉትንም ዶክተር ዮብ ዘርዝረዋል። በሌላ በኩል ግን አንተ ኢትዮ ቴሌኮም ላይ ያነሳው ስራ ደግሞ በጎኑ የሄደ ነው። ያ ኢትዮ ቴሌኮም አርባ ፐርሰንት ድርሻ ከመሸጣችን በፊት ኩባንያው በደንብ ቫሊዩ ማድረግ አለብን። ምን ያክል ያወጣል የሚለውን ሶ የቫሊዎሽን ስራው ብዙ ጊዜ ወስዶ ሲሰራ ቆየ። የአማካሪ ድርጅት ቀጠረን። የአማካሪ ድርጅቱ ለተወዳዳሪዎች የሚሆን የዴታ ሩም እየገነባ ነው ያለው። መረጃ ቬንደር ዲው ዲሊጀንስ የምንለው ምን ማለት ነው? ይህ አማካሪ ድርጅት ኢትዮ ቴሌኮም ላይ ድርሻ መግዛት የሚፈልገው ተቋም እየመጣ ተቋሙን ቫሉዌሽን ስራ ከሚሰራ ይህ አማካሪ ድርጅቱ ለሁሉም የሚሆን መረጃ ያደራጅና ያቀርባል ማለት ነው። ያንን ስራ የሚሰራ ኩባንያ አሁን ስራውን እየሰራ ነው ያለው። የኢትዮ ቴሌኮም ፕራይቬታይዜሽንም በጎን እየሄደ ነው ያለው ማለት ነው። ይህም በተመለከተ አማካሪ የሰራ ነው እንጂ ተጫራቾችን ገና አልጋበዝ ነው። ተጫራች የጋበዝ ነው ለላይሰንሶቹ ነው ለማለት ነው። ዶክተር እዩብ ተካልኝ በኢትዮጵያ የቴሌኮም ዘርፉን ለማዘመንና ተወዳዳሪ ለማድረግ የተጀመረው ለውጥ አሁን የተደረሰበትን ደረጃም በዝርዝር አብራርተዋል። ለውድድር ለመክፈት የኢትዮጵያ መንግስት ላይሰንስ ይሸጣል ሁለት ላይሰንሶች ይሸጣል የኢትዮጵያ መንግስት። ይሄ ማለት ምን ማለት ነው? ከኢትዮ ቴሌኮም ጎን የሚመጡ ሁለት ኩባንያዎችን ወደ ኢትዮጵያ ኢኮኖሚ ለመጋበዝ የተደረገው ሂደት ነው። የፍላጎት መግለጫ ሰነድ ወጥቶለት አስራ ሁለት ትልልቅ ዓለም አቀፍ ኩባንያዎች የተመዘገቡት ያ ሂደት አሁን ብዙ አድቫንስ አድርጎ ከዚህ ከኤክስፕሬሽን ኦፍ ኢንተረስት አሁን የአርኤፍፒ የምንለው ሪኩዌስት ፎር ፕሮፖዛል ደረጃ ደርሰናል። ይሄ ምን ማለት ነው? ያኔ ፍላጎታችሁን ገለጹ የኢትዮጵያ ገበያ ላይ ለመሳተፍ የምትፈልጉ እነማን ናችሁ የሚለውን ለየንበት ስራ ነበር የሰራ ነው። እሱ መሰረት አድርገን ደግሞ በርካታ ስራዎች ነበሩ። እንግዲህ ይሄን ዘርፍ ሪፎርም ማድረግ ቀላል ነገር አይደለም። አንደኛ ጠንካራ ሬጉሌተር አልነበረውም። አንድ ብቸኛ ተዋና የነበረው ኢትዮ ቴሌኮም በመሆኑ ጠንካራ የሬጉላተሪ ተቋም አልገነባንም ሰው ያንን የመገንባቱ ስራ እንዲሁም ተዋናዮቹ ወደዚህ ኢኮኖሚ ሲገቡ ለሁሉም እኩል የሆነ ሜዳ ለማመቻቸት በጣም ሰፊ የሆነ የሪፎርም ስራ መስራት ነበረብን። በርካታ ደንቦች መውጣት ነበረባቸው። በገንዘብ ሚኒስቴር ሚኒስትር ዴታ ዶክተር ኢዮብ ተካልኝ ከቪኦኤ ጋር ያደረጉት ቆይታ ሰፋ ያለና በሀገሪቱ አጠቃላይ የምጣኔ ሀብታዊ ችግሮችና ተስፋዎችም እንዲሁም በተገኙ ውጤቶች ላይ ዘርዘር ያለ ማብራሪያ ሰጥተዋል። ይህንም በሌላ ዝግጅት እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ